ለወራት በስር ላይ የቆዩ ሶስት የመገናኛ ብዙሀን ባለሙያዎች ተፈቱ። አካል ነጻ የማውጣት ክስ የመሠረቱ ሶስት የመገናኛ ብዙሀን ባለሙያዎች መለቀቃቸውን ጠበቃቸው ገልጸዋል። ከሶስቱ መካከል በቃሉ አላምረውና በላይ ማናየ ዛሬ ሲፈቱ ቴዎድሮስ ዘርፉ ቅዳሜ ዕለት መፈታቱን ጠበቃ አዲሱ ጌታነህ ገልጸዋል። በሌላ በኩል የአፓን ሊቀመንበር ጨምሮ ሁከትና ብጥብጥ በመፍጠር የተጠረጠሩ ዘጠኝ እስረኞች በገንዘብ ዋስ እንዲፈቱ ፍርድ ቤት ወስኗል። የፌዴራሉ ከፍተኛ ፍርድ ቤት በስር ፍርድ ቤት የሰጠውን ውሳኔ በመሻር ዋስትናውን መፍቀዱን ጠበቃ ሰለሞን ገዛኝ ተናግረዋል። ኬኔዲ አባተ ተጨማሪ ያለውም በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በወራት ለሚቆጠር የተለያየ የጊዜ መጠን በአዋሽ አርባና በአዲስ አበባ ታስረው የቆዩ ሶስት የመገናኛ ብዙሃን ባለሙያዎች መለቀቃቸውን ከጠበቆቻቸው አንዱ ጠበቃና የህግ አማካሪ አዲሱ ጌታነህ ለአሜሪካ ድምጽ ገልጸዋል። እስር ላይ ይገኛሉ በሚል ነበር አካል ነጻ ማውጣት ክስ የከሰስ ነው። ነገር ግን ነገ ነበረ የክስ መስማቱ ወይም ደግሞ ፖሊስ ተከሳሾችን ይዞ መቅረቡን እና እሱን ደግሞ በቃል እንዲያስረዳ ትዕዛዝ የተሰጠው ለነገ ስምንት ሰዓት ተኩል ነበር። ነገር ግን ከዛ በፊት አንደኛውን ጋዜጠኛ ቴዎድሮስን ባለፈው ቅዳሜ ዕለት ጋዜጠኛ በላይ ማናዬ እና በቃል አላምረውን ደግሞ በዛሬው ዕለት ከስር ተፈተዋል። እንግዲህ ክርክሩ በዚህ ሆኗል ማለት ነው ሶስቱን የብዙሃን መገናኛ ባለሙያዎች ጨምሮ አራት እስረኞች በጠበቆቻቸው አማካኝነት ባለፈው ማክሰኞ ሰኔ አራት ቀን ነበር አካልን ነፃ የማውጣት ክስ የመሰረቱት ፖሊስ እስረኞቹን ነገ ማክሰኞ ሰኔ አስራ አንድ ቀን እንዲያቀርባቸው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ትዕዛዝ ሰጥቶ ነበር ባለፈው ዓመት ሐምሌ 30 ቀን 2015 ዓ ም በቁጥጥር ስር የዋለው በቃሉ አላምረው ከአስር ወራት በላይ የታሰረ ሲሆን ቴዎድሮስ ዘርፉ አስር ወር ለሚጠጋ ጊዜ በላይ ማናዬ ደግሞ ከሰባት ወራት በላይ ፍርድ ቤት ሳይቀርቡ ቆይተው ነው የተለቀቁት። በሌላ በኩል ሁከትና ብጥብጥ በማስነሳት ወንጀል ጠርጥሬያቸዋለሁ በሚል ፖሊስ በቁጥጥር ስር አውሎ ምርመራ እያደረገባቸው የሚገኙት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራን ጨምሮ ዘጠኝ ታሳሪዎች በገንዘብ ዋስ እንዲፈቱ ዛሬ ሰኞ ሰኔ 10 ቀን 2016 ዓ ም ፍርድ ቤት ወስኗል። የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር የተያዙት እስረኞቹ ባለፈው ሳምንት የስር ፍርድ ቤት ለፖሊስ የሰጠውን የ12 ቀን ተጨማሪ የምርመራ ጊዜ በመቃወም ለፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ያቀረቡት ይግባኝ ተቀባይነት አግኝቶ ነው የዋስትና መብት የተፈ ፈቀደላቸው ከታሳሪዎቹ ጠበቆች አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ስለ ፍርድ ቤቱ ውሳኔ አብራርተዋል። አርብ ጠዋት ላይ ክርክር አድርገን ነበር። የሁለታችንም ክርክር ያደመጠው የከፍተኛው ፍርድ ቤት አርገን ምድብ ችሎት በብዙ ትንታኔ የስር ፍርድ ቤት የተጠርጣሪዎችን የፖሊስ መዝገብ በደንብ ያላየው ስለመሆኑ፣ ምክንያቱም በምርመራ መዝገቡ ላይ የተሰሩ ስራዎችን በአግባቡ ያልመረመረ በመሆኑ እንዲሁም ደግሞ ተጠርጣሪዎች ከዚህ በፊት ፍርድ ቤት ቀርበው ነበረ ፍርድ ቤት ቀርበ ግን በኋላ የተቋርጦ ወደ አዋሽ አርባ እንዲሄዱ በዛም ወቅት ፖሊስ የሆነ ያጣራው ነገር እንዳለ በቂ ጊዜ ነው መረጃ ማስረጃ ለማሰባሰብ ሌሎች ሌሎች ምክንያቶችን ያቀረብናቸውን ምክንያቶች ምክንያቶች በማንሳት የስር ፍርድ ቤት በአግባቡ ሳይመረምር አስራ ሁለት ቀን መስጠቱ ተገቢ አይደለም። ስለዚህ የስር ፍርድ ቤትን ውሳኔ በመሻር አምስቱ በሰላሳ ሺህ ብር ዋስ አራቱ ደግሞ በሀያ ሺ ብር ዋስ እንዲወጡ በማለት ፈቅዷል። የታሳሪዎቹ ቤተሰቦች የዋስትናውን ገንዘብ አስይዘው የመፍቻ ትዕዛዝ በመያዝ እስረኞቹ ወደሚገኙበት ፖሊስ ጣቢያ ሄደው ለሰዓታት መጠበቃቸውን የገለጹት የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት፣ ሆኖም እስከ ቀኑ አስራ አንድ ሰዓት ከአርባ አምስት ደቂቃ ድረስ ታሳሪዎቹ እንዳልተለቀቁ ለአሜሪካ ድምጽ ተናግረዋል። እስካሁን እየጠበቅን ነው። አልወጡም። ልክ እንደተመሰለ እንደውም ፊርማውን ራሱ ወዲያውኑ ስድስት ተኩል ጨራርሰናል። ክፍያውኑ ሁሉንም ማስፈቻውን ደግሞ ስምንት ሰዓት ላይ የፌዴራል ፖሊስ ሄድን። ለፌዴራል ፖሊስ ትእዛዙን ይዘን ሄዱ ጠብቆ አሉን። እኛ እዛ ሶስተኛ ነን። አሁን ድረስ ቤተሰቡ ሁሉም እዛው ነን እየጠበቀ ያለው። በዛሬው እለት ዋስትና ከተፈቀደላቸው ታሳሪዎች ውስጥ ከመጋቢት አስራ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ በእስር ላይ የሚገኙት የኢህአፓ ሊቀመንበር አቶ ዝናቡ አበራን ጨምሮ አምስቱ የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር ሰላሳ ቀን ሁለት ሺ አስራ ስድስት ዓመተ ምህረት ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲካ ኞች መካከል መሆናቸውንም መጋቢ ቢሉይ አብርሃም ገልጸዋል። የሰልፉ አስተባባሪ መሆናቸውን በይፋ በፊርማቸው ካረጋገጡ 13 ፖለቲከኞች መካከል ከዚህ ቀደምም በአስቸኳይ ጊዜ አዋጁ አውድ ስር አምስቱ በተለያዩ ጊዜያት ለተለያየ የጊዜ መጠን ታስረው መለቀቃቸውን መዘገባችን ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ